ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሰው ሕይወት በጠፋበት በሰሜን ወሎ ዞን ቆቦ ከተማ በተቀሰቀሰው ተቃውሞና ግጭት ዛሬ ደግሞ ወጣቶች ከቤቶቻቸው እየታፈሱ መሆናቸውን ነዋሪዎች ተናግረዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሽታችኋል። የተከበራችሁ አድማጮቻችን የዛሬ አርብ ጥር 18 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። ብርሃን አይሎ ፕሮግራሙን ትመራለች። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። አያሌ የአፍሪቃ አገሮች መሪዎች ለአመታዊው የአፍሪካ ህብረት ጉባኤ ከነገ በስቲያ እሁድ አዲስ አበባ ኢትዮጵያ ውስጥ እንደሚሰበሰቡ ተገለጠ የዘንድሮው ጉባኤ ኢላማ ሙስናን በመዋጋት ላይ ያተኩራል ተብሏል። ፕሬዚዳንት ዶናልድ ትራምፕ በአፍሪቃ ላይ የሰጡት አስነዋሪና አጸያፊ ቃል በእጅጉ እንዳሳዘናቸውና እንዳስቆጣቸው የህብረቱ ሊቀመንበር ሙሳ ፋቂ መሀመድ ለአፍሪካ ውጭ ጉዳይ ሚኒስትሮች በዚህ ሳምንት መግለጻቸው አይዘነጋም። አፍሪቃ በዚህ አስተያየት ከተሰማት ከባድ ድንጋጤ ገና አልወጣችም ያሉት የህብረቱ ሊቀመንበር ጥላቻና ማግለል የተቀላቀለበትን ይህን አስተያየት አፍሪካ በዝምታ የምታልፈው አይሆንም ሲሉም ተደምጠዋል። ፈረንሳይ ውስጥ የሚገኙ ፖሊሶች አዲስ ፍልሰተኞች ይቅርታ። የተባበሩት መንግስታት ድርጅት ሁለት የረዴ ድርጅቶች ዛሬ ባወጡት መግለጫ በዚህ ሳምንት መግቢያ በየመን የባህር ወደብ በሰጠሙት ሰላሳ ስደተኞች ሞት የተሰማቸውን ሐዘን ገልጸዋል። መግለጫ ያወጡት ሁለቱ ድርጅቶች ዓለም አቀፉ የፍልሰተኞች ድርጅት አይኦ.ኤም እና የተባበሩት መንግሥታት ድርጅት የስደተኞች መሥሪያ ቤት ዩኤንኤችሲአር ናቸው። አደጋው የደረሰባቸው 152 ፍልሰተኞች ከሶማሊያ እና ከኢትዮጵያ ሲሆኑ አሸጋጋሪዎች በጅቡቲ በኩል ይዘዋቸው ሊወጡ መሞከራቸው ተገልጧል። ባለፈው እንደ አውሮፓውያን ዘመን አቆጣጠር 2017 ዓ ምት ወደ የመን ለመዝለቅ የሞከሩ ከ87 ሺህ በላይ ፍልሰተኞች ለአደጋ መጋለጣቸው ይታወቃል። ከላይስ ፈረንሳይ ውስጥ የሚገኙ ፖሊሶች አዲስ የፍልሰተኞች ካምፕ ቻነል ወደብ አካባቢ እንዳይቋቋም እያደረጉ መሆናቸው ተገለጠ። ትናንት ፖሊሶች አዳዲስ ፍልሰተኞችን ከቦታው በአስለቃሽ ጋዝ ሲያባርሩ መዋላቸው ተሰምቷል። አንድ የ16 ዓመት ኤርትራዊም በዚሁ ፖሊሶች በወሰዱት ከባድ እርምጃ ሳቢያ ዓይኑን ማጣቱን እና ጭንቅላቱን መጎዳቱም ታውቋል። ካትሪን ፊል ከቪኦኤ ኪም ሊዊስ ጋር በሰጠችው መግለጫ መሠረት የኬንያ ምርጫ ኮሚሽን የተቃዋሚውን ኃይል ራይላ ኦዲንጋን በመጪው ሳምንት በፕሬዚደንትነት ቃለ መሐላ አስፈጽማለሁ ይላል። የተቃውሞ መሪዎች ባለፈው ዓመት በተካሄደው ፕሬዝደንታዊ ምርጫ ያሸነፉት ኦዲንጋ ናቸው ነው የሚሉት። ፕሬዚደንት ኡሁሩ ኬንያታ በመጀመሪያውና በሁለተኛው የማጣሪያ ምርጫ አሸንፈዋል ተብሎ በፕሬዝደንትነት ስራቸውን ቀጥለዋል። የአሜሪካ ድምፅ ራዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍሳሐ ታቀርበዋለች። ናሳ በሚል አጽሮት የሚታወቀው የኬንያ ተቃዋሚዎች ጥምረት የድርጅቱን መሪ ራይላ ኦዲንጋንና በምክትል ፕሬዚዳንትነት የተወዳደሩት ካሎንዞ ሙሴ ካን ቃለ መሐላ በማስፈጸም እቅዳችን እንጸናለን ብለዋል። ተቃዋሚዎቹ ኦዲንጋ ኡሁሩ ኬንያታን በ300 ሺህ ድምፅ አሸንፈዋል ይላሉ። ዋናው የተቃዋሚዎች ባለሥልጣን ጄምስ ኦሬንጎ ያብራራሉ። ራይላ ኦዲንጋ በኬንያ ሪፐብሊክ ፕሬዚዳንትነት ቃለ መሐላ የሚፈጽሙበትን ምክንያት የሚጠራጠር ሰው ካለ ሰነዱን ሲመረምሩ ራይላ ኦዲንጋና የተከበሩት ካሎንዞ ሙስዮካ ማሸነፋቸውን ብቻ ሳይሆን እኛ የወሰድነውን አቋም መከተል እንዳለባቸው ይረዳሉ። እንደ አውሮፓ አቆጣጠር ባለፈው ነሐሴ 8 ቀን ኬንያ በተካሄደው ምርጫ ኬንያታ ማሸነፋቸው ቢገለጽም በምርጫው ውጤት ላይ የተዛቡ ነገሮች ተስተውለዋል በሚል የሀገሪቱ ከፍተኛ ፍርድ ቤት ሰረዘው። ነፃው የሀገሪቱ የምርጫና የድንበር ኮሚሽን የማጣሪያ ምርጫ አዘጋጅቶ ኦዲንጋ አልሳትፍም በማለታቸው ኬንያታ በድጋሚ በቀላሉ ሊያሸንፉ ችለዋል። ተቃዋሚ የምክር ቤት አባል ጎድፍሪ ኦሶትሲ የምርጫ መዛባቶች መቆም አለባቸው ብለዋል። በምርጫ ፍትሕ እንዲኖር መጠየቅ አለብን። አሁንም ሆነ ወደፊቱ እንዴት ነው መቀጠል ያለብን? እንደዚህ አይነት ነገር መቀጠል ስለሌለበት ከባድ የምርጫ ሂደት ለውጥ ማድረግ ያስፈልጋል። ምክንያቱም ሕዝባችን ውጤቱ በሚሰረቅበት ምርጫ እንዲሳተፍ ማድረግ የለብንም። የኬንያ ተቃውሞ መሪዎች ለኬንያ አስተዳደር እውቅና አንሰጥም ብለዋል። አዲሱ የደቡብ አፍሪካ ገዢ ኤንሲ ፓርቲ መሪ ስልጣን ከፕሬዚዳንቱ ጄኮብ ዙማ ላይ ለመውሰድ እየሞከሩ መሆናቸው ተሰማ። በዚህ እርምጃቸው ግን ከዙማ ደጋፊዎች ጋር ተጋጭተው የመንግስቱንም ህልውና እንዳናጉ ከፍተኛ ጥንቃቄ ሊያደርጉ ይገባል ይላሉ ተንታኞች። አዲሱ መሪ ሲሪል ራማፎሳ ባለፈው ታሳስ ወር ነው የኤኤንሲ መሪ ሆነው በመመረጥ ጄኮብ ዙማን የተኩት። ዙማ ደግሞ ተደጋጋሚ የሙስና ክስ ሲቀርብባቸው እንደቆየ አይዘነጋም። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የአሜሪካን ጥቅም ማስቀደም ዋናውና ቀዳሚው አጀንዳቸው መሆኑን ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ትራምፕ ይህን ያስታወቁት በስዊዘርላንዷ ከተማ ዳቮስ እየተካሄደ ባለው የዓለም ምጣኔ ሀብት መድረክ ላይ ባሰሙት ንግግር ነው። የማንኛውም አገር መሪ አገሩን እንደሚያስቀድም ሁሉ እኔም አሜሪካ ትቅደም የሚለው መፈክሬ ቋሚ ነው ያሉት ትራምፕ፣ ይህን ስንል ግን አሜሪካ ብቻዋን ማለት አይደለም ሲሉ ተናግረዋል። አሜሪካ ስታድግ አሉ ትራምፕ በዚሁ በዳቮሱ ጉባኤ ላይ ባሰሙት ንግግራቸው፣ አለምም ታድጋለች። የሚስተር ትራምፕ ፖሊሲ ዓለም አቀፍ የንግድ ስምምነቶችና ውሎች እንደገና እንዲፈተሹ ወይም ለድርድር እንዲቀርቡ የሚጠይቅ ሲሆን ዋሽንግተንም በአንዳንድ ገቢ ሸቀጦች ላይ አዳዲስ ታሪፎችን እንድትጥል አድርጓታል። የዳቮስ መድረክ ተሳታፊዎች ዛሬ በዓለም ውስጥ እየታዩ ያሉ የአመለካከት ግጭቶችን ማስተናገድ ይኖርበታል እየተባለ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ልዩ አማካሪያቸውን ሮበርት ሙለርን አባረዋል ብለው ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ያወጧቸውን ዘገባዎች አስተባበሉ። ፕሬዝዳንቱ ይህን ያስተባበሉት በስዊዘርላንዷ ከተማ ዳቮስ እየተካሄደ ባለው እና የዓለም መሪዎች እየተሳተፉ በሚገኙበት የዓለም ምጣኔ ሀብት መድረክ ላይ ባሰሙት ንግግር ነው። ትራምፕ ሰዎች ይህ የሐሰት ወሬ ነው የተለመደ የኒውዮርክ ታይምስ ፌክ ኒውስ ማለትም የፈጠራ ወሬ ሲሉ ተደምጠዋል። ፕሬዚዳንቱ በዚህ የስዊዘርላንድ ጉዞ አሜሪካ ትቅደም የሚለውን አጀንዳቸውን ያብራሩበታል ተብሎም ይጠበቃል። ኢሚግሬሽንን በተመለከተ ዋይት ሀውስ ትናንት ትላንት አንድ አስታራቂ ሀሳብ ለምክር ቤቱ አባላት ማቅረቡ ተገልጿል። ለምክር ቤቱ አባላት የቀረበው ይህ አስታራቂ ሀሳብ ከወላጆቻቸው ጋር ወደ ዩናይትድ ስቴትስ መጥተው በጥገኝነት ለሚኖሩና ድሪመርስ በመባል ለሚታወቁ ሕፃናት ከአንዳንድ ቅድመ ሁኔታ ጋር ዜግነት የማግኘት እድል እንዳለውም ታውቋል። በዳካ ፕሮግራም አማካይነት ዩናይትድ ስቴትስ ውስጥ እንዲኖሩ የተፈቀደላቸው ተጠቃሚዎች እንደ ሥራ ትምህርትና ጥሩ ሥነ ምግባር የመሳሰሉትን መስፈርቶች ጨምሮ ከ10 እስከ 12 ዓመት ባለው ጊዜ የዜግነት ጥያቄ ማቅረብ እንደሚቻልም ተመልክቷል። ፕሬዚደንት ትራምፕ ይህን ያቀረቡትን ሐሳብ በተመለከተ ለጋዜጠኞች ሲናገሩ በሰጡት ፍንጭ እነዚህ 1.8 ሚሊዮን ህጻናት ሊጨነቁ እንደማይገባቸው ገልጸዋል። ደቡብ ኮሪያ ውስጥ በሚገኝ አንድ ሆስፒታል በደረሰ የእሳት ቃጠሎ እስካሁን በተረጋገጠ ቁጥር 41 ሰዎች ሞቱ። ቁጥሩ ደግሞ ሊጨምር ይችላልም ተብሏል። በቃጠሎው ከሰባ በላይ ሰዎች የቆሰሉ ሲሆን አስሩ በጽኑ ነው የተጎዱት። ከዋና ከተማው ሶል 300 ኪሎ ሜትር በስተ ደቡብ ሚሪያን ከተማ በሚገኘው ሴጆንግ ሆስፒታል ውስጥ ድንገተኛ ክፍል የተነሳው ቃጠሎ የጀመረው ዛሬ አርብ ማለዳ ላይ ነው ተብሏል። የድንገተኛ አደጋ አስወጋጅ ቡድን ወደ ስፍራው በመሄድ እገዛ ያደረጉ ሲሆን፣ ወደ 200 ያህል ህሙማንን የሚያስተናግደው የዚህ ሆስፒታል 94 ሰራተኞችም በሙሉ በደህና በሰላም እንዲወጡ መደረጋቸው ታውቋል። የደቡብ ኮሪያዋ ፕሬዝዳንት ሙን ጄኢን ከፍተኛ ባለሥልጣኖቻቸውን ይዘው ባደረጉት አስቸኳይ ስብሰባ ማንኛውንም እርዳታ በመስጠት የሟቹን ቁጥር ለመቀነስ ጥረት እንዲደረግ አዘዋል። የቬኔዙዌላው ተቃዋሚ ጥምረት በመጪው ፕሬዝደንታዊ ምርጫ እንዳይወዳደር ከፍተኛው የሀገሪቱ ፍርድ ቤት አግዷል። ይህም ውሳኔ በሕዝብ ዘንድ ብዙም ተቀባይነት የሌላቸው ግራ ዘመሙ ፕሬዚደንት ኒኮላስ ማዱሮ በቀላሉ እንዲያሸንፉ ጥርጊያውን ያመቻቸ መሆኑ ተነግሯል። ለምርጫው የፓርቲዎችና የተወዳዳሪዎች ምዝገባ በዚህ ሳምንት ይፋ ይሆናል ተብሎ ተጠብቆ ነበር። ዳሩ ግን ጠቅላይ ፍርድ ቤቱ በትናንትናው ዕለት ምዝገባው ለስድስት ወራት እንዲራዘም ለብሔራዊ ምርጫ ምክር ቤቱ ትዕዛዝ አስተላልፏል። ፍርድ ቤቱ ለዚህ ውሳኔው የሰጠው ማብራሪያ የለም። ፕሬዝደንታዊ ምርጫው ለተቃዋሚ ተወዳዳሪዎች የመሳተፍ ዕድል በሚያገኙበት በመጪው ሚያዝያ ወር መጨረሻ ላይ እንደሚካሄድ ታውቋል። በመጨረሻም ማዕከላዊ ምስራቅ አፍጋኒስታን ውስጥ ዛሬ አርብ የደረሰ የሮኬት ፍንዳታ ብዙዎቹ ህጻናት ያሉባቸው ሰባት ሲቪሎች ተገደሉ። ሌሎች ስምንት ይቅርታ ሶስት ቆሰሉ። ለዚህ ጋዝኒ ክፍለ ሀገር ውስጥ ለደረሰው ጥቃት ማን ኃላፊ እንደሆነ አወዛጋቢ የሆኑ ዘገባዎች እየወጡ ናቸው። አንድ የክፍለ ሀገሩ መንግስታዊ አስተዳደር ቃል አቀባይ ለቪኦኤ እንደተናገረው ለበርካታ ሲቪሎች ሞት ምክንያት የሆነውን ጥቃት ቋራ ባኪ መንደር ላይ ያደረሰው ታሊባን ነው። የጋዝኒ ክፍለ ሀገር ምክር ቤት አባል ሐሰን ሪዛ ዩሱፍ ለቪኦኤ በሰጡት ቃል ደግሞ ፀረ አማጺያን ጥቃት እየተካሄደ ባለበት ወቅት የአፍጋኒስታን ኃይሎች የአየር ጥቃት በሲቪሎች ላይ አድርሰዋል። ይሄኛው ጥቃት ደግሞ ሰባት ህፃናትና አንዲት ሴት ገድሏል። ለጥቃቱ ተጠያቂ ታሊባን ነው የተባለውን የቡድኑ ባለስልጣናት አልተቀበሉትም። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ማለት ሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻን ማስታወስ የኢህአዴግ ባለፉት 27 ዓመታት ሀገሪቱን ሲመራ የሰራው መሰረታዊ የሚባለው ስህተት እኔ ስህተት ብዬ ነው ማምነው ወይም በሌሎች ሰዎች አገላለጽ ጊዜ የሚጠብቅ የተቀበረ ፈንጂ የሚመስል አሁን ጊዜው ደርሶ ሀገሪቱን ወደም ወዳልተጠበቀ ትርምስ ውስጥ እየከተታት ነው። ኢህአዴግ እና ከና አጋሮቹ የሀገሪቷን ፖለቲካ ሲወጥ ጠቅልለው ሲይዙ በፊትም ጠቅልለው ይዘዋል፣ ግን ሲምቦሊክ ተምሳሌታዊ ዋጋ አለ የፕሮግራሙ ሳምንታ ይሰጥ አገባ ነው። ተከራካሪዎቹ የዋዜማ ኢንተርኔት ራዲዮ አዘጋጅ አርጋዋሽኔ ከኦስተን ቴክሳስ፣ የሆን አፌርስ የኢንተርኔት አምደኛው ደግሞ ዳንኤል ብርሃኔ ከአዲስ አበባ። ሁለቱ ጋዜጠኞች በወቅታዊ የአገሪቱ የፖለቲካ ትኩሳት ዙሪያ የሚያደርጉት ክርክር በሁለተኛው አጋማሽ እንዳልነው ይቀርባል። ተጠባበቁ። አሁን የዕለቱ አብይ ርዕስ። በሰሜን ወሎ ዞን ቆቦ ከተማ ከማክሰኞ ጀምሮ በተቀሰቀሰ ተቃውሞና ግጭት የሰው ሕይወት መጥፋቱና ንብረት መውደሙ የሚታወስ ሲሆን በዛሬ ዕለት ደግሞ ወጣቶች ከየቤታቸው እየታፈሱ መሆኑን ነዋሪዎች ገልጸዋል። ዛሬ ከተማዋ በከፊል የተረጋጋች ብትመስልም ቁጥራቸው የበዛ የመንግሥት ታጣቂዎች በከተማው ውስጥ እንደሚገኙ ተነግሯል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በአማራ ክልል ቴሌቪዥን ጣቢያ በሰጡት መግለጫ የችግሩ መሰረት በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታና ብሶት መሆኑን ገልጸው ህዝቡ የሚያነሳቸው ችግሮች የፓርቲው ማለትም የበአዴን ችግር መሆኑንም ጠቅሰዋል። ጽዮን ግርማ የዛሬን የቆቦ ከተማ ውሎ በተመለከተ ዝርዝር አላት። በወልዲያ ከተማ በጥምቀት በዓል አክባሪዎች ላይ የተፈጸመውን ግድያ የተቃወሙና በእርሱም የተቆጡ ወጣቶች የቆቦ ከተማውን ህዝባዊ ተቃውሞ አካሂደዋል ብለውናል። በትናንትናው እለት ያነጋገር ናቸው የቆቦ ከተማ ነዋሪዎች። በዚህም ምክንያት ማክሰኞ ጥር 14 2010 ዓ.ም የተቀሰቀሰው ተቃውሞ ቀስ በቀስ ተባብሶ በከተማው ነዋሪዎችና በመንግስት ታጣቂዎች መካከል ጦርነት መሰል ግጭት እንዲከሰት አድርጓል ብለውናል። እስካሁን በመንግስት በኩል የሰው ህይወት መጥፋቱን ከመግለጽ ውጪ በቁጥር የተሰጠ መረጃ ባይኖርም ያነጋገርናቸው ነዋሪዎች ግን የሰባት ሰው ህይወት ማለፉን በትላንትናው ምሽት ገልጸውልናል። ከሰው ህይወት መጥፋት በተጨማሪም የመንግስት የግለሰቦችና የባህል ሀብቶች ንብረት በከፍተኛ ሁኔታ መቃጠሉን ተናግረዋል። የዛሬውን ዕለት ውሎ የጠየቅናቸው ነዋሪዎች ዛሬ ከተማው በአንጻሩ የተረጋጋ ቢመስልም የመንግስት ታጣቂዎች ከተማውን መቆጣጠራቸውን ይናገራሉ። ስሙንና ማንነቱን እንድደብቅ ድምፁንም እንድንቀይር የጠየቀን ወጣት የዛሬውን ሁኔታ ያስረዳል። ታዲያ ዝናብ ነው እየወሰዱ ነው ያሉት፣ በግሩፕ በግሩፕ እየሆኑ አስፋልት አለቀ። አንድ ሁለት ሰዓት አካባቢ መከላከያ በሁሉ አቅጣጫዎች አሉ። ህዝቡን በመንታት ላይ ያሉት ህዝቡን እነሱም ወጣቱ ግን አለ ነው እዚህ አስፋልት አለቀ። ማክሰኞ የተጀመረበት ከእሱ ጀምሮ እስካሁን ድረስ የተከፈተ ሱቅ የለም። የንግድ ቦታዎች ሁሉ ዝግ ናቸው። ትምህርት ቤቶች ዝግ ናቸው። ያልተከፈቱ መንገዶች ሁሉ ተዘግተዋል በውስጥ በአስፋልት ነው ያሉት መንገዶች ውስጥ ለውስጥ ያሉት ሙሉ ለሙሉ ስለተዘጉ፣ ሌላው በከተማው ነዋሪ የሆኑና በትላንትናው ምሽት አነጋግረናቸው የነበሩ አዛውንት የዛሬውን የአካባቢያቸውን ሁኔታ ጠይቀናቸው ነበር። የክልሉ ባለስልጣናት ሁኔታውን ለማየትና ለማረጋጋት ቆቦ ከተማ መግባታቸውን ገልጸውልናል። ቆቦ ዛሬ አራት ሰዓት የተወሰነ የወጣቶች እንቅስቃሴ ነበረ። ሰራዊት ብቻ በልዩ ሁኔታ በተጠናከረ ሁኔታ በየቤት ወጣቱን እጅግ በከፋ ሁኔታ ወደ ገድቡ አስደው ነበር። ከስምንት ሰአት በረዳለ እጅግ በከፋ ሁኔታ አሁን በድብደባ ላይ ናቸው። በጣም በጣም በጣም ብዛት ያላቸው የአጋዚ ሰራዊቶች ናቸው። ለንደ ቤት ገብተው ከእናት ውስጥ ገብተው እየመጡት ነው የሚደበድቡ እነ ም አሁን ወጥቼ እየተከታተልኩ ነበር። ወይም አንዳንዶቹ አትገባም ምናምን ብለውኝ አሁን ነው ወደ ቤት የገባሁት። ና አሁ አሁን አሁን አሁን አንድ ስድ ሚራት መሀል ነው የሚታጠረ በቃ በቃ ፎቶግራፍ ከይዛም ትንብል ከይዛም ያሉ መኪና ኦራል መኪና አለ። ከኦራል መኪና ይወጣሉ። እየደገደቡ ጡንቻ ጡንቻቸው የሚመታቸው ከመጣቸው በኋላ ሸበት ሲሉ ሀገሪቱን የሚመራው ገዢው ፓርቲ ኢህአዲግ ለ አስራ ስምንት ቀናት ግምገማ አካሄዶ ችግሮችን እንደሚያስተካክል ከገለጸ ቅርብ ቀናት ተቆጥረዋል። ነገር ግን ከዚህ በኋላ በዚህ ሳምንት ብቻ በርካታ ሁነቶች በሀገሪቱ ተከስተዋል። በወልዲያ ና በሞያሌ ሞቶች፣ በወልቂጤ ደግሞ ህዝባዊ ተቃውሞ ተነስቷል። በቆቦ ከተማ ደግሞ ተቃውሞ ወደ ግጭት ሞትና ቃጠሎ እስር መከሰቱን ነዋሪዎች ተናግረዋል። በቆቦ ከተማ ነዋሪ የሆኑ የሰማንያ ዓመት አዛውንት ቀውሱ አሳሳቢ ነው ይላሉ። እንግዲህ ቆቦ ወደ ወደ ሀያ አመት የሆነኛል ስሜ እንኳ ቢቀርም ምን ያደርጋል ስ በጣም የሚያሳዝን ነው። ደስ ማይለኝ እንደ የሚያስለቅስና የሚያሳዝን ነው። ለሀገራችን እንደስታ መሆነ ታሪኳን የሚያጎድፍ ነው። ወገን በወገኑ ላይ የሚፈጸመው ድርጊት በውጭ የምንሰማው ዜና እዚህ በእኛ እድሜ ማየታችን አሳዛኝ ነው። እኛ ኢትዮጵያውያን ታሪካችን እርስ በርስ ሳይሆን በውጭ ጥላት በአንድነት በመነሳት አሳፍሮ ነጮችን በመመለስ የነበረን ሀያልነትና ተሰሚነትና ክብር እርስ በርስ በመናከስና እርስ በርስ ደንብ በመቃላት የምናየው ገጽታ ሁላችንንም ቅስም የሚሰብር ነው እኔም ማዝ ነው በዚህ እኔም ማዝነው በዚህ እድሜ አይናችን ይህንን ማየቱ ነው በጣም የሚያሳዝ ነው። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዛሬው ዕለት ለአማራ ክልል የቴሌቪዥን ጣቢያ በሰጡት መግለጫ ችግሩ የብአዴን ነው ብለዋል። የሰው ህይወትም አልፏል፣ ንብረትም ውድመት ደርሷል። በዚህ አጋጣሚ በደረሰው የሰዎች ህይወት ህልፈትና የንብረት ውድመት በክልሉ መንግስት ስም የተሰማኝን ሐዘን እየገለጽኩ ለተጎጂ ወገኖች መጽናናቱን እመኛለሁ። የዚህ ችግር መሰረቱ እንግዲህ በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታ አለ፣ ብሶት አለ። ይሄ ቅሬታና ብሶት በህብረተሰቡ ዘንድ ሲከማች ቆይቶ በተለይም ደግሞ በወጣቱ የህብረተሰብ ክፍል በርካታ አንገብጋቢ ጥያቄዎች ሳይመለሱ የቆዩበት ሁኔታ አለ። እነዚህ ችግሮች ባለመመላሳቸው ምክንያት በወጣቱ የህብረተሰብ ክፍል ከጊዜ ወደ ጊዜ እየተከማመሩ የቆዩ ችግሮች አሁን ለደረሰው ጉዳት አድርሰውናል። እነዚህን ችግሮች ለመፍታት በአገር ደረጃም ሆነ በክልል ደረጃ ጥረቶች እየተደረጉ ይገኛሉ። በተለይም ደግሞ በቅርቡ ኢህአዴግ በአገር አቀፍ ደረጃ ባደረገው ግምገማ ህብረተሰቡ የሚያነሳቸውን ችግሮች በዝርዝር ገምግሞ የመፍትሄ አቅጣጫዎችን አስቀምጧል። ይሄ እነዚህ ህዝቡ የሚያነሳቸው ችግሮች በመሰረቱ የማንም ችግሮች አይደሉም። የብአዴን አመራር ችግሮች ናቸው። የአማራ ክልልን ህዝብ የሚያስተዳድረው የሚመራው ብአዴን ነው። እነዚህን ችግሮች የመፍታት ኃላፊነት የብአዴን ችግር ነው እና ይህንን ኃላፊነቱን ባለመወጣቱ ምክንያት የተፈጠሩ ችግሮች ናቸው ብለን ነው የምናምነው እነዚህ ችግሮች እነዚህ ችግሮች አፈታት ግን ምንም እንኳ የአመራር ድክመት የወለዳቸው ችግሮች ቢሆኑም የችግሮቹ አፈታት በሰላማዊ መንገድ መሆን አለበት ብለን እናምናለን። ሰሞኑን በወልዳያ ከተማና በቆቦ ያየነውም ይህን ነው። ጥፋት ነው ማለት ነው። በዚህ ጥፋት ደግሞ ተጎጂ ዋነኛ ተጎጂዎቹ የከተማው የከተሞቹ እና የአካባቢው የኅብረተሰብ ክፍሎች ናቸው። በሌላ በኩል በስደት ላይ ያለው ሕጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጽሕፈት ቤት ይህንኑ የሀገሪቱን ሁኔታ በተመለከተ መግለጫ ልኮልናል። በዚህ መግለጫ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ በብሔራዊ ደረጃ የሚከበረውን የጥምቀትን ክብረ በዓል ለማክበር በወልዲያና በአካባቢው ታቦቱን ወይም ታቦተ ሕጉን ይዘው ስርዓት አምልኮ በሚያከናውኑ ካህናትና ምዕመናን ላይ ያስለቃሽ ጋዝ ጢስ በመተ ካህናቱ በአስለቃሽ ጋዝ ጢስ ታፍነው እንዲወድቁ በማድረግ ክብረ በዓሉን በማደናቀፍና በክብረ በዓሉ ቦታ በሚገኙ ንጹሐን ዜጎች ላይ እንዲሁም በመላ የሀገራችን ክፍሎች በሚገኙ ወገኖቻችን ላይ የምድር ተሽከርካሪዎችና የአየር ላይ በራሪዎችን በመጠቀም በዘመናዊ መሳሪያ እየተፈጸመ ያለው የጅምላ ጭፍጨፋና ግድያ በብፁዕ ወቅዱስ አቡነ መርቆሪዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የሚመራው በስደት ላይ የሚገኘው ህጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በጥብቅ ያወግዛል ይላል መግለጫው። አያይዞ በግፍ ለተገደሉት በመላ የሀገራችን ክፍሎች ለሚገኙ ወገኖቻችን በአብያተ ክርስቲያናቱ ጸሎተ ፍትሐት እንዲደረግላቸው ተወስኗል፣ ይላሉ ቤተሰቦቻቸው ለተገደሉባቸውና በመሪር ሐዘን ላይ ለሚገኙ ወገኖች ቅዱስ ሲኖዶስ ጥልቅ ሐዘን ይሰማዋል ይላል መግለጫ። ለሀገር መከላከያ ሰራዊትና ለፖሊስ አባላት የቀረበ ጥሪ በሚለው የመግለጫ ክፍልም በዓለም ታሪክ እንደሚታወቀው ሁሉ የሀገር መከላከያ ሰራዊትና የፖሊስ አባላት የሀገር ዳር ድንበር በውጭ ወራሪ ኃይል እንዳይደፈር የሀገሩን ዳር ድንበር ያስከብራል፣ የዜጎቹንም ደህንነት ይጠብቃል እንጂ በራሱ ወገን ላይ የጅምላ ጭፍጨፋ ግድያ አይፈጽምም። ስለሆነም በዚህ ፈታኝ ወቅት ጊዜ ከሚለውጠው ኃላፊና ጠፊ አገዛዝ የጅምላ ጭፍጨፋና ግድያ ትዕዛዝ መመሪያን በመቀበል ነገ መጠለያ የሚሆናችሁን ወገናችሁን ከመግደል እንድትቆጠቡ ህጋዊ ቅዱስ ሲኖዶስ በእግዚአብሔር ስም ይጠይቃል ይላል መግለጫው። አድማጮች፣ በቆቦ የተከሰተውን ሁኔታ በተመለከተ ቤትና ንብረታቸው የተቃጠለባቸውን ግለሰቦች ይዘን በዝርዝር በሰኞ ምሽት ፕሮግራማችን እንመለሳለን። የዕለቱን አብይ ርዕስ አሰማን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋግራለን። የኦሮሚያ ክልላዊ መንግስት ዛሬ እስረኞችን ፈቷል። በኦሮሚያ ፍትህ ቢሮ ምክትል ፕሬዝዳንቱና የኮሚኒኬሽንስ ጉዳዮች ኃላፊ አቶ ታዬ ደንዳአ ለቪኦኤ ቀጣዩን አጭር መግለጫ ሰጥተዋል። ኦሮሚያ ሲጠምቶታ ጋዲሱን ሳር ሙርቴንሱን ረደርቤ ጅራ በአጠቃላይ እንዲፈቱ የተወሰነው 2345 ሰዎች ናቸው። ከእነዚህ ውስጥ 1538ቱ ምሕረት ተደርጎላቸው በይቅርታ የተለቀቁ ሲሆን 250 ሰዎች ደግሞ ክሳቸው ተቋርጦ ወጥተዋል። ሌሎች 557 በፖሊስ ምርመራ ስር የቆዩ ነበሩ። የእነርሱም ጉዳይ ተቋርጦ እንዲፈቱ ተወስኗል። በኦሮሚያ ፍትህ ቢሮ ምክትል ፕሬዚዳንቱና የኮሚኒኬሽንስ ጉዳዮች ኃላፊ አቶ ታዬ ደንዳአ ናቸው። የኦሮሚያ ክልላዊ መንግስት ዛሬ እስረኞችን ስለ መፍታቱ ለአሜሪካ ድምፅ የተናገሩትን ነው የሰማነው። ወደፊት ሰፋ ያለ ዝግጅት ለማቅረብ እንሞክራለን። ቀጣዩ የመጽሔቱ ርዕስም እዚያው ኢትዮጵያ ያቆየናል። ኢህአዴግ የሚከተለው አክራሪ ኮሚኒስታዊ ቀኖና ለሀገሪቱ ችግሮች መፍትሄ ለመስጠት አያስችለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። ለሀገሪቱ ችግሮች መፍትሄ የሚገኘው ብሔራዊ ውይይት የሚደረግበት ሰፊ መድረክ ሐቀኛ አካላቸው ተቃዋሚ የፖለቲካ ፓርቲዎች ጋር በማዘጋጀት እንደሆነም አሳስቧል። መለስካቸው አመሃ ዝርዝሩ ልኳል። መድረክ ዛሬ በጽሑፍ ያስራቸው መግለጫው ገዢው ግንባር ኢህአዴግ በአሁኑ ወቅት ሀገሪቱ ካጋጠማት ቀውስ ለመውጣት ወስችዋለሁ ያላቸውን እርምጃዎች የሚያጣጥል ነው። እንደ መግለጫው አባባል ሰሞኑን የኢህአዴግ መንግሥት ለብሔራዊ መግባባት ሲባል የፖለቲካ እስረኞችን እንደሚፈታና በዜጎች ላይ እጅግ ዘግናኝ እና ኢሰብአዊ ድርጊት የሚፈጸምበትን ማዕከላዊ እስር ቤት እዘጋለሁ በማለት የፖለቲካ ውሳኔ ቢያሳልፍም እስከ ዛሬ ግን አብዛኛው የፖለቲካና የህሊና እስረኞች አለመፈታታቸውን ይናገራል። ይህም የኢህአዴግ መግለጫ ለፕሮፓጋንዳ ጠቀሜታ ነው የሚል ጥርጣሬ በህብረተሰቡ ዘንድ እንዳሳደረ ይገልጻል። በመድረክ የጽሑፍ መግለጫ መሠረት ኢህአዴግ እየወሰዳቸው የሚገኙ እርምጃዎች ሀገሪቱን ለአገዛዙ የሚያመቻቹ እንጂ ለተፈጠሩ ችግሮች መፍትሄ የሚሰጡ አይደሉም። ስለሆነም ይላል መግለጫው ስለሆነም ለኢህአዴጎች በግልጽ መነገር ያለበት ሁኔታ በሚከተሉ ታክራሪ ኮሚኒስታዊ ቀኖና ምክንያት ለሀገሪቱ ችግሮች መፍትሄ መስጠት የማይቻላቸው መሆኑን ነው። በመጨረሻም መግለጫው ጥሪ ያቀርባል። ኢህአዴግ የሕዝቡ ጥያቄ መልስ እንዲያገኝ አገራቸውን ከአደጋ ለመታደግ ከሚፈልጉ ሐቀኛ ተቃዋሚ የፖለቲካ ፓርቲዎችና ሌሎች ወገኖች ጋር በሀገራችን መሠረታዊ ፖለቲካዊ ችግሮችና መፍትሄዎቻቸው ዙሪያ ብሔራዊ ውይይት የሚደረግበት ሰፊ መድረክ በሚዘጋጅበት ሁኔታ ላይ በአስቸኳይ ምክክር መጀመር ይኖርበታል ይላል። ቪኦኤ መግለጫውን ተመርኩዞ ለመድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ጥያቄ አቅርቦላቸዋል። ጥያቄው ተመሳሳይ ጥሪ መድረክም ሆነ ሌሎች ተቃዋሚ ፓርቲዎች ሲያቀርቡ ቆይተዋል። ኢህአደግ ግን ይህን ጥሪ የተቀበለ አይመስልም የሚል ነበር። ሴትና ኋላ የመሆን ነገር አለ። የኔን ህዝባዊ ተቋሙን አንድ ልብ ሆኖ ነው የመውጣቱ

ካለፉት ሁለት ዓመታት ጀምሮ በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያና በአማራ ክልሎች በሚነሱ የተቃውሞ ትዕይንቶች ከጸጥታ ኃይሎች ጋር በሚፈጠሩ ግጭቶች ያያሌ ሰዎች ሕይወት አልፏል፣ አካል ጎድሏል፣ ምናልባትም በቢሊዮኖች ብር የሚገመት ንብረት ወድሟል። ይህን ለማስቆም መንግሥት የሕዝብ አመኔታ ያገኙ እርምጃዎችን መውሰድ እንዳለበት ፕሮፌሰር በየነ ያሰምሩበታል። በተቃዋሚ ፓርቲዎች በኩልም መወሰድ አለበት ያሉትን አስረድተዋል። ኢትዮጵያ ህዝብ ከሞላ ጎደል ከስምት ስምት የተበደለ ነው። እንግዲህ ተቅጠን መስራት ያለብን ና ህዝባችንን የማስተባበር ቅራኔው የት እንዳለ እና ይሄ የተሳሳተ ቅራኔ አቅጣጫ በግታውነት የሚከሰቱ ካሉ እነዚያን የማረም ተኛ ኃላፊነት አለብን እና ይህንን እንግዲህ መስፋት እንዳንሰራ ስርዓቱ አይፈቅድልንም። ግን እንደው አንድ ለአንድም ቢሆን ህዝብ ውስጥም ተንቀሳቅሶ ይህንን አይነት በጣም አስፈላጊ የሆነ ለትግላችን በጠቅላላው ወደ ኢትዮጵያ ህዝብ ትግል አስፈላጊ የሆነን ቅድመ ሁኔታ መፍጠርም ግዴታ አለብን። መንግስት በበኩሉ አሁን አገሪቱ ያጋጠማትን ችግር ለመፍታት እርምጃዎችን እንደሚወስድና መውሰድ እንደጀመረም እየተናገረ ነው። በተለይ ባለፈው ሳምንት መጀመሪያ ላይ ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በሚቀጥሉት ሁለት ወራት ውስጥ የፖለቲካ ፓርቲ መሪዎችና ሌሎች ክሳቸው ተቋርጦ የሚፈቱና የተፈረደባቸውም በምሕረት እንደሚፈቱ ተናግረው እንደነበረ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። አዲስ አበባ ላይ እየተካሄደ ያለው የአፍሪካ ሕብረት የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ እንደሚጠናቀቅ ባልደረባችን እስክንድር ፍሬው ገልጾ ነበር። እየተከታተለ ነው ያመሸው። አጭር ውይይት ለማድረግ አሁን መስመር ላይ ይገኛል። እንደምናመሸህ እስክንድር። እንደምናመሸህ ሰለሞን። የአፍሪቃ የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ ማምሻውን እንደሚጠናቀቅ ነው ይጠበቅ የነበረው። ምንድን ነው ያለው መረጃ? እስቲ በአጭሩ አካፍለን። እንግዲህ ሰለሞን በሙስና ላይ የሚካሄደውን ትግል ማሸነፍ በሳምንቱ መጨረሻ ላይ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ መሪ ቃል ነው። ለዚህ የመሪዎች ጉባኤ መንደርደሪያ የሆነው የውጭ ጉዳይ ሚኒስትሮቹ ስብሰባም በዚህና በሌሎች ርዕሶች ላይም አተኩሯል። የተባበሩት መንግስታት ረዳት ዋና ጸሀፊና የአፍሪካ ኢኮኖሚ ኮሚሽን ዋና ጸሀፊ ቬራ ሶንግዌ ትናንት እንዳሉት በመክፈቻው ላይ ማለት ነው አህጉሪቱ በየዓመቱ አንድ መቶ አርባ ስምንት ቢሊዮን ዶላር በዚሁ በሙስና ምክንያት ታጣለች። በዚህና በሌሎችም ርዕሶች ላይ ያተኮረው የውጭ ጉዳይ ሚኒስትሮች ስብሰባ አንተም እንዳልከው ዛሬ ይጠናቀቃል ተብሎ ነበር። ማምሻውን ድረስም ቀጥሎ ነበር፣ ነገር ግን አልተጠናቀቀም፤ ወደ ነገ እንግዲህ ተዘዋውሯል። ሌላው ትላንት ይህንኑ የውጭ ጉዳይ ሚኒስትሮች ስብሰባ በንግግር የከፈቱት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ሳኪ ፕሬዚዳንት ዶናልድ ትራምፕ አህጉሪቱን አስመልክተው በሰጡት አስተያየት ላይ ትችት ሰንዝረው ነበር። ይህ ጉዳይ ዛሬ በማጠቃለያው ይቅርታ፣ አልተጠናቀቀም ብለሃል። ይህ ጉዳይ በዛሬው ዕለት ተንጸባርቋል። እንግዲህ አንተም እንዳልከው ሰለሞን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪና እንደዚሁም ከትናንት በስቲያ ስብሰባቸውን ያጠናቀፉት እሳቸው ብቻ ሳይሆኑ ከትናንት በስቲያ ስብሰባቸውን ያጠናቀቁት የአፍሪካ ህብረት አባል ሀገራት አምባሳደሮች ኮሚቴን ዶናልድ ትራምፕ የሰነዘሩትን አስተያየት የሚያወግዝ ረቂቅ አቋም መግለጫ ማዘጋጀት ይታወሳል። ፕሬዝዳንቱ የአፍሪካን ሀገራት የገለጹበት የድሃ ድሃ የሚል እንድምታ ያለው አነጋገር አክብሮት የጎደለውና ተገቢ ያልሆነ መሆኑን ነው መግለጫው ያመለከተው። ዛሬ እንዲጠናቀቅ ፕሮግራም ተይዞለት የነበረው የውጭ ጉዳይ ሚኒስትሮቹ ስብሰባም ከዚህ አንጻር ምን አይነት ረቂቅ እንደሚያዘጋጅ እየተጠበቀ ነበር። ነገር ግን ቀደም ሲል አንተም እንዳልከው ስብሰባው አልተጠናቀቀም። እናም ረቂቅ የውሳኔ ሀሳቡ የሚዘጋጀውም በነገው ዕለት ነው ማለት ነው። የውሳኔ ሀሳቡ በዶናልድ ትራምፕ አስተያየት ላይ ምን እንደሚል የተጠበቀበት አንቱ አንዱ ምክንያት ሰለሞን፣ አንተም እንደገለጽከው ትናንት በሚኒስትሮች ስብሰባ መክፈቻ ላይ የተናገሩት የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋቂ የሰነዘሩት ጠንከር ያለ አስተያየት ነው። በዚህ ስብሰባ ወቅት አፍሪካ በዶናልድ ትራምፕ የተሰነዘረውን አስተያየት ገና አብላልታ አልጨረሰችም ነበር ያሉት ሊቀመንበሩ የድሃ ድሀ የሚል እንድምታ ያለውን የዶናልድ ትራምፕ አስተያየትም የጥላቻና አግላይ የሆነ ሲሉ ነበር የገለጹት። በአምባሳደሮች ስብሰባም ሆነ በውጭ ጉዳይ እንግዲህ በዚህ መንገድ ነበር እሳቸው የገለጹት። ማምሻውን ያነጋገርኳቸው የታንዛኒያ የውጭ ጉዳይ ሚኒስትር ኦገስቲን ማሂያ ደግሞ የዶናልድ ትራምፕን አስተያየት ከዩናይትድ ስቴትስና ከአሜሪካ ከአፍሪካ አጠቃላይ ግንኙነት አንጻር ነው ያብራሩት። ሰለሞን እናዳምጣቸው እስቲ። So Everybody is waiting to see what is the U.S. policy on Africa. This has been the the trend and the pattern in previous administrations. But we haven't heard, we haven't seen what is the latest uh, framework for U.S. relations with... ...the United States Africa policy... እየጠበቀ ነው። በቀደሙት አስተዳደሮች ይህ የተለመደ አሰራር ነበር። ዩናይትድ ስቴትስ ከአፍሪካ ጋር ካላት ግንኙነት አንጻር አሁን ያለው ማዕቀፍ ምን እንደሆነ አልሰማንም፣ አላየንም። በዚህ ፋንታ በእንደዚህ አይነት አስተያየቶች በፕሬዝዳንት ትራምፕ የተሰጠውን ማለታቸው ነው ተይዘናል። እናም በአንጻራዊነት ዩናይትድ ስቴትስ ከአህጉሪቱ ጋር ስላላት ግንኙነት ከግንዛቤ መግባት ያለበት ነገር ችላ ተብሎ ይሆን እያልን ነው ነው ያሉት። እንግዲህ የታንዛኒያው የውጭ ጉዳይ ሚኒስትር ኦገስቲን ማያ ለቪኦኤ ሲናገሩ በቀደሙት አስተዳደሮችና በአፍሪካ መካከል ከነበረው ታሪካዊ ግንኙነት አንጻር የበለጠ ተቀባይነት ያለው ነገር እንደሚኖር ተስፋቸውን ገልጸዋል። ሚኒስትሩ ሰለሞን፣ እንግዲህ በአምባሳደሮቹ ስብሰባም ሆነ በውጭ ጉዳይ ሚኒስትሮቹ የሚወጡት የአቋም መግለጫዎች ረቂቅ ናቸው። ሊጸድቁ ወይም ውድቅ ሊደረጉ የሚችሉት እሁድ በሚጀመረው የመሪዎቹ ጉባኤ ነው። ስለዚህ የመሪዎቹ ጉባኤ የበለጠ በትኩረት እየተጠበቀ ነው። በጣም አመሰግናለሁ። እስክንድር ፍሬው ነበር ከአዲስ አበባ። አመሰግናለሁ ሰለሞን። የአፍሪቃ ህብረት የመሪዎች ጉባኤ ከነገ ወዲያ እሁድ አዲስ አበባ ውስጥ እንደሚከፈት ሰምተናል። የዘንድሮ የመሪዎች ጉባኤ መሪ ርዕስ ሙስናን መዋጋት ነው። ወትሮም ቢሆን በሚወሰዱ የተግባር እርምጃዎች ላይ መሪዎቹን ማስማማት አደጋች እየሆነ እንደሆነ ያስታወሰችው የቪዮዋ አኒታ ፓውል በቅርቡ ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አህጉሪቱ ላይ የተናገሩት የዘለፋ ቃልን የተመለከተው ጠንከር ያለ ጉዳይ ላይም ይኸው እየተስተዋለ መሆኑን ጠቅሳለች። ከጆሃንስበርግ የላከችውን ዘገባ ቆንጂት ታየት አቀርባለች። በአመታዊ የመሪዎች ጉባኤ ላይ ከወዲሁ አይን የሳቡት ለዚያውም ስብሰባው ላይ የማይገኙ አንድ ሰው ናቸው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ስለ አፍሪካ ሀገሮች የተናገሩት ክብረ ነክ ወይም ዘለፋዘል አነጋገር አህጉራዊውን ድርጅት እጅጉን እንደ ቆጠቆጠ። ቀደም ሲል እስክንድር በዘገባው እንደጠቀሰው የአህጉራዊ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት በዚህ ሳምንት ለተሰበሰቡት የአባል ሀገሮቹ የውጭ ጉዳይ ሚኒስትሮች እንዲህ ሲሉ ነበር የገለጹት ሞማ ሲሴን ላፍሪክ ናፓ አንኮር ፊኒ ዲጀሬ ሚስተር ትራምፕ ስለ አፍሪካ ያሉት አስደንጋጭ የሆነ አነጋገር፣ ያም አነጋገር ያስተላለፈው የጥላቻና አህጉራችንን የማግለል መልእክት አሁንም አብላልተን አላበቃንም ብለዋል የአፍሪካ ህብረቱ ኮሚሽን ሊቀመንበር። ከአሁን ቀደም የትረምፕ አስተዳደር ባለስልጣናት ስለ ኢየሩሳሌም ያሉትን ሰምተናል። ዩናይትድ ስቴትስ ለዓለም አቀፍ የሰላም አስከባሪ እንቅስቃሴዎች የምትሰጠውን ገንዘብ ትቀንሳለችም ተብሏል። አሁን ደግሞ እሳቸው ይህን ተናገሩ። ይሄ የአገሮች ተስማምቶና ተግባብቶ መራመድ መርህ ከባድ ቀውስ ውስጥ እንዳለ የሚያሳይ ነው ብለዋል ሙሳ ፋኪ መሐመድ። የሀገሮቻቸውን ብሔራዊ ተቋማት ስለማስተካከል ማስተካከል ስለ ሰላም ግንባታና አንድ ቢሊዮን ተኩል የሚሆነውን የአህጉሪቱን ህዝብ ኑሮ ማሻሻል ስለሚቻልበት መንገድ ለመነጋገር በየአመቱ የሚታደሙትን መሪዎች የዩናይትድ ስቴትሱ ፕሬዚደንት ሲያስቆጡ ይሄ ሁለተኛ ጊዜያቸው ነው። ባለፈው አመት ሚስተር ትረምፕ ያወጡት ሶስት የአፍሪካ ሀገሮች ሶማሊያ፣ ሊቢያና ሱዳንን ጨምሮ ከበርካታ ሀገሮች ጎብኚዎች ዩናይትድ ስቴትስ እንዳይገቡ የሚከለክለው እገዳ የአፍሪካ ህብረት አመታዊ ጉባኤተኞችን ማስቆጣቱ የሚዘነጋ አይደለም። ጉዳዩ እስካሁን በፍርድ ቤት እሰጣ ገባ ላይ ያለው እገዳ ከዚያ ወዲህ ሰፋ ብሎ ሌላ የአፍሪካ ሀገር ቻድን ጨምሯል የአፍሪካ ህብረት ተንታኝ ሌሴል ልዎ ቮትራን በዘንድሮ የአፍሪካ ህብረት የመሪዎች ጉባኤ ዩናይትድ ስቴትስ ላይ የሰላ ነቀፋ ይቀርብ እንደሆን ነው እንጂ ጸረ አሜሪካ ውሳኔዎች ይወጣሉ ብለው እንደማይጠብቁ ይናገራሉ የአህጉራዊው ህብረት አንዱ ዋና ድክመት ይሄ ነው ያሉት ተንታኟ በአጠቃላይ ስምምነትና ህብረት ላይ የተመሰረተ አካል እንደመሆኑ እጅግ የተለያዩ የሆኑ አምሳ አምስት አባላትን እንደዚህ ከበድ ባሉ ጉዳዮች ላይ ማስማማት ቀላል እንደማይሆን ይናገራሉ። ተንታኟ የአፍሪካ ህብረት ለምሳሌ ያህል የሰላምና ፀጥታ ጉዳዮችና ቀውሶች በተመለከተ ሚና በመጫወት ለአጉሪቱ ህዝብ ጥንካሬው ማሳየት ይኖርበታል። አንዱ ዋና ስራውም ነው። ሌሎችም ምንም ባያደርጉም አፍሪካ ህብረት ቀውሶቹ ባሉባቸው ቦታዎች የሽምግልና ስራ መስራት አለበት። ዩናይትድ ስቴትስን በተመለከተ አህጉራዊው ህብረት አንድ ወጥ ድምፅ እንደሌለው ከወዲሁ በግልጽ እየታየ ነው። የሩዋንዳ ፕሬዚደንት ፖል ካጋሜ ዳቮስ ስዊትዘርላንድ ውስጥ በተከፈተው የዓለም የኢኮኖሚ ጉባኤ ውጪ ከሚስተር ትራምፕ ጋር ባደረጉት ስብሰባ ፈገግታ በተመላበት አኳኋን ስለ ንግድና ትብብር ሲናገሩ ተስተውለዋል። ኤሊሳ ጆብሰን በዓለም አቀፉ የቀውሶች ተከታታይ ቡድን ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ህብረት ግንኙነቶች አማካሪ ናቸው። ከህብረቱ ጠቀም ያለ ክንዋኔ እጠብቃለሁ ይላሉ በጉባኤው አጀንዳዎች ቢካተቱ የምላቸው አንዳንድ ወሳኝ የሆኑ የሰላምና የጸጥታ ጉዳዮች አሉ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ደቡብ ሱዳንና ሶማሊያ። ሆኖም እንደማይካተቱ ነው የምጠብቀው። ምናልባት መሪዎቹ የሚወያዩት መሰረታዊ በሆነ የህብረቱ ጉዳይ ሊሆን ላይ ሊሆን ይችላል። ያም ፖል ካጋሜ የሚመሩት የህብረቱ የተቋም ለውጥ አጀንዳ ነው። እንዲህ ባሉ ጉባኤዎች የተለመደ አሰራር ነው የሚሉት ተንታኟ፣ አብዛኛው እንቅስቃሴ የሚከናወነው በዝግ ስብሰባ አሊያም ከስብሰባው ውጪ እንደሆነ አመልክተዋል። የአፍሪካ መራሄ መንግስታት ጉባኤ እሁድ ይከፈታል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የተባበሩት መንግስታት ድርጅት የሰብአዊ መብት ክፍል ወልዲያ ላይ ሰዎች መገደላቸው እንዳሳሰበው ገለጸ። ኢትዮጵያ የዓለም ባንክ በሕዳሴ ግድብ ድርድር ውስጥ እንዲገባ እንደማትፈቅድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። የግብፁ መሪ ከሱዳንና ከኢትዮጵያ ጋር የሚንጸባረቀውን ውጥረት ለማርገብ እንደሚሹ ታወቀ። የእስራኤል አውሮፕላን አብራሪዎች አፍሪቃውያን ስደተኞችን ከሀገር በማስወጣት ተግባር አንሳተፍም ማለታቸው ተዘገበ። የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ሮይተርስ የዜና አገልግሎት በዘገበው መሠረት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ቃል አቀባይ ራቪና ሻምዳሳኒ የኢትዮጵያ ጸጥታ ኃይሎች በአማራ ክልል በጥምቀት በዓል ወቅት ጸረ መንግሥት ዘፈን ያሰሙ በነበሩ ተቃዋሚዎች ላይ ተኩስ ከፍተው ሰዎች መገደላቸው መስሪያ ቤቱ እንዳሳሰበው ባለፈው ማክሰኞ ጄኔቫ ላይ ለመንግስታቱ ድርጅት አገልግሎት ገልጸዋል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ለንጮ ሻምዳሳን ላሉት ምላሽ ሲሰጡ የህዝብ ጥያቄዎች በሰላማዊ መንገድ መቅረብ ይኖርባቸዋል፣ የጸጥታ ኃይሎችም ሞትና መቁሰል የሚያስከትል እርምጃ ከመውሰድ መቆጠብ ይኖርባቸዋል ሲሉ ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህ የሆነው ገዢ ፓርቲ ለውጥ እንደሚያደርግ ከተናገረ ሁለት ወራት በኋላ መሆኑ ያሳዝናል ብለዋል ሻምዳሳኒ። የአማራ ክልል ፕሬዝዳንት በጉዳዩ ላይ ምርመራ እንደሚደረግ መግለጻቸውን ጠቅሰው በቅልጥፍና በነፃነትና በፍትሐዊ መንገድ እንዲካሄድ ሻምዳሳኒ ጥሪ ማድረጋቸውን ሮይተርስ የዜና አገልግሎት ጠቅሷል። ኢጅፕት ኢንዲፐንደንት የተባለው በእንግሊዝኛ የሚወጣ የግብፅ ድረገጽ በበኩሉ የግብጽ ጉብኝታቸውን ባለፈው አርብ ያጠናቀቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሶስቱ ወገኖች ቴክኒካዊ ኮሚቴዎች በሚያካሄዱት ንግግር የዓለም ባንክ እንዲገባበት ግብጽ ያቀረበችውን ሀሳብ ኢትዮጵያ እንደማትቀበለው ባለፈው ቅዳሜ ግልጽ ማድረጋቸውን ዘግቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግድቡን አስመልክቶ በመደራደር ላይ ያሉት ግብጽ፣ ሱዳንና ኢትዮጵያ አለመግባባት ቢፈጠር ራሳቸው መፍታት ይችላሉ ሲሉ ለኢትዮጵያ የዜና አገልግሎት መናገራቸውን ኢጅፕት ኢንዲፐንደንት ዘግቧል። ሙያዊ ድጋፍ መጠየቅ አንድ ነገር ነው፣ ወደ ተቋም ማሸጋገሩ ግን ሌላ ነገር ነው። ስለሆነም በእኛ በኩል ተቀባይነት የለውም ብለናቸዋል ማለታቸውን ኢጅፕት ኢንዲፐንደንት ጠቅሷል። የግብፅ ምንጮች እንደሚሉት የዓለም ባንክ በታላቁ የህዳሴ ግድብ ቴክኒካዊ ኮሚቴ ንግግር ውስጥ እንዲገባ ከግብፅ የቀረበውን ሀሳብ እንደሚደግፍ ባለፈው ሳምንት መናገሩን ድረገጹ አውስቷል። የዓለም ባንክ ቢገባበት ስለ ግድቡ ግንባታ ሂደት ሀሳብ የማቅረብ ስልጣን እንደሚኖረው የግብፅ ምንጮች መግለጻቸውን ኢጅፕት ኢንዲፐንደንት ድረገጽ አውስቷል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ የግብፁ ፕሬዝደንት ሀገራቸው በኢትዮጵያና በሱዳን የውስጥ ጉዳይ የመግባትና ጦርነት የማካሄድ እቅድ የላትም በማለት ባለፈው ሳምንት ሰኞ በግብፅና በሁለቱም ሀገሮች መካከል ያለውን ውጥረት ለማርገብ መሞከራቸውን ጠቅሷል። በቅርቡ ይገባደዳል የሚባለው የታላቁ ህዳሴ ግድብ ግንባታ የውሃውን ፍሰት ይቀንስብኛል የሚል ስጋት ያላት ግብፅ ሱዳን ከኢትዮጵያ ጋር ወግናለች፣ ከግብፅ ጋር የነበረውን የረጅም ጊዜ የድንበር ጠብን በአዲስ መልክ ቀስቅሳለች በማለት ከሳለች። ፕሬዚዳንት አብደል ፋታህ አልሲሲ የግብፅ ስትራቴጂያዊ ምርጫ ሰላም እንጂ ጦርነት አይደለም፣ ከኢትዮጵያና ከሱዳን ጋር ጥሩ ግንኙነት ለመፍጠር ቁርጠኞች ነን። ይህን የምለውም በሱዳንና በኢትዮጵያ ላሉት ወንድሞቻችን ግልጽ የሆነ መልእክት ለማስተላለፍ ነው ሲሉ የግብፁ ፕሬዚደንት በቴሌቪዥን መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ አውስቷል። ሱዳን ከቃታርና ከቱርክ ጋር እየተመሳጠረች ብኝ ነው ትላለች ግብፅ። የሱዳን ሚዲያ አንድ ከፍተኛ ባለሥልጣንን ጠቅሶ ባለፈው ሳምንት ባወጣው ዘገባ ግብፅና ወጋኟ ኤርትራ በምስራቃዊ ድንበር ላይ ወታደራዊ ኃይል እያከማቹ ናቸው ብለዋል። ወደ ኋላ ግን የሱዳን የውጭ ጉዳይ ሚኒስትር ዘገባውን አቃለውታል። ባለሥልጣኑ ቀጥሎም ሱዳን ከኤርትራ ጋር በሚዋሰነው ድንበሯ አጠገብ ወታደራዊ ኃይል ያከማቸችው የአማጽያንን አደጋ ለመከላከል ነው ማለታቸውን፣ አባባላቸውን ግን ግልጽ እንዳላደረጉ የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ወደ እስራኤል ስናመራ ደግሞ አንድ የሀገሪቱ አየር መንገድ አብራሪዎች ቡድን በግዴታ ወደ ሀገሮቻቸው የሚባረሩትን አፍሪካውያን ስደተኞችን ያሳፈሩ አይሮፕላኖችን እንደማያበር መግለጹን የኒውስዊክ መጽሔት ድረገጽ ዘግቧል ዚዝም ማህበረሰባዊ እርምጃ የተባለ መንግስታዊ ያልሆነ የእስራኤል ድርጅት የእስራኤል ኤቪየሽን ማህበርና የእስራኤል አይሮፕላን አብራሪዎች ማህበር ጥገኝነት ጠያቂ አፍሪቃውያንን ወደ ሩዋንዳ ሱዳንና ሌሎች ደህንነታቸው ያልተረጋገጠ ሀገሮች በማጓጓዝ ተግባር እንዳይሳተፉ በድረገጽ ዘመቻ ሲያካሄድ መቆየቱን የኒውስዊክ መጽሔት ድረገጽ አውስቷል በዓለም ደረጃ ሰዎች ጭካኔ የተሞላበትን የማባረር ተግባር ለመግታት ከጥገኝነት ጥያቄዎች ጋር በመቆም እየታገሉ ናቸው፣ ሲሉ የዚዝም ኃላፊ ራሉካ ጅና ባለፈው ሳምንት ባወጡት መግለጫ ጠቅሰዋል። ጅና ባወጡት መግለጫ ባለፈው ወር ጀርመን ውስጥ ስደተኞችን ለማባረር 222 ጊዜ ተሞክሮ የሀገሪቱ አውሮፕላን አብራሪዎች አናጓጉዝም በማለታቸው እንደከሸፈ ገልጸው እኛን ያነሳሳን ይህ ነው ብለዋል፣ ይላል ድረገጹ ላይ የወጣው ዘገባ። ዘ ታይምስ ኦፍ እስራኤል የተባለው ጋዜጣ በዘገበው መሰረት እስካለፈው ሰኞ በነበረው ጊዜ ውስጥ አይሮፕላን አብራሪዎች ስደተኞቹን ከእስራኤል በማስወጣት ተግባር እንዳይተባበሩ የሚጠይቁ 7500 የስልክ ጥሪዎች ደርሰዋቸዋል። የእስራኤል መንግሥት ከመጪው ግንቦት ወር አንስቶ በ2000ዎቹ ዓመታት ሕገ ወጥ በሆነ መንገድ የገቡ 35000 የሚሆኑ ኤርትራውያንንና ሱዳናውያንን ከሀገር ለማባረር አቅዷል። ጥገኝነት ጠያቂዎቹ አፍሪቃውያን ከችግርና ከእርስ በርስ ጦርነት ሸሽተን የመጣ ነው ይላሉ። የእስራኤል መንግስት ግን ሰርጎ ገብ የኢኮኖሚ ፍልሰተኞች ናቸው ባይ ነው። የእስራኤል መንግስት ጥገኝነት ጠያቂዎቹ በፍላጎታቸው ከሀገሪቱ የማይወጡ ከሆነ ላልተወሰነ ጊዜ ይታሰራሉ ማለቱን ኒውስዊክ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ ቀጣውና የመጨረሻው ርዕስ እናልፋለን። እሰጥ አገባ የሳምንቱን ዜና ተንተርሶ በወቅታዊ የአገሪቱ የፖለቲካ ትኩሳት ዙሪያ ትኩረት የሚያደርገው ሰጥ አገባ የሰሞኑን አሳዛኝም አነጋጋሪም ጉዳዮች መለስ ብሎ ተመልክቷል። ሁለት ጋዜጠኞች ከአዲስ አበባና ከዩናይትድ ስቴትስ ይከራከራሉ። የዋዜማ የኢንተርኔት ራዲዮ አዘጋጁ አርጋዋ ሽኔ ከቦስተን ቴክሳስ፣ የሆን አፌርስ የኢንተርኔት ዓምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያው ክፍል ነው። ዳንኤል ብርሃኔ፣ አርጋዋሽኔ እንግዶች ሁለታችሁንም አመሰግናለሁ። ይሄ ሳምንታዊ የሰጣ ገባ ክርክር ፕሮግራማችን ወቅታዊነቱ የማያቋርጡ ተመሳሳይ የሚመስሉ ጥያቄዎችን መላልሰን እንድናነሳ ያደርጋል። ይሁንና ከሳምንት ሳምንት ያልተጠበቁ ሁኔታዎች የሚለዋወጡትን ያህል ጥያቄዎቹ ግን ብዙ እንዲለወጡ የሚያደርግ አይመስልም። የቱጋ ደረስን? ዛሬ ምን ይሰማል የፖለቲካው ትኩሳት የሕዝብ ተቃውሞ እንቅስቃሴዎችና የተከተሉ አደጋዎች መላልሰን እንድናነሳቸው ያደርጋሉ። አሁንም እንደ ሰማችሁ እንደ ተከታተላችሁት ያለውን ሁኔታ በመመዘን በማየት ነው የምንጀምረው። ዳንኤል ካንተ ልጀምር። የአገሩ ሁኔታ አንተ እስከ ተረዳኸው ምን ይመስላል? የሚያሳስቡ ሁኔታዎች ይበልጥ እያሳሰቡ ነው ዳው የሰሞኑን ሁኔታዎች ወልዲያና ቆቦ የተከሰቱትንም ጨምረ አመሰግናለሁ። አላ ላለፈው አመት ሁለት አመት ያው ብቻ አገር ቀውስ ውስጥ ያለችው ባለፉት ወራት ደግሞ በጣም ተባብሶ ነው የነበረው። ነገር ግን አሁን ከኢህአዴግ ስራ አስፈጻሚ በኋላ ኢህአዴግ ስራ አስፈጻሚ ስብሰባ ከገባ ጀምሮ ወልሞስ ማለት ይቻላል ጸጥ ብሎ ነው የነበረው በአንጻራዊነት እና እንግዲህ ወደ ሆነ የሆነ አይነት ቢያንስ ጊዜ የሆነ ዓመት ምናምን የሚቆይ መረጋጋት እንደሚሆን የነበረኝ ኤክስፔክት የምጠብቀው ያንን የነበረው አሁን ያንን የሚያሳልፍ ባይሆንም ወልዳያና ቆቦ ላይ የተፈጸመው ነገር በወታደሮች የተፈጸመ የሚሆን በወሮበሎች አንድ ብሔር ላይ ተኩሮ የተፈጸመው ነገር የሚረብሽና ወደ አጠቃላይ ቀውስ ተመለስ ነው የሚያሰኝ ነው። እንግዲህ ይሄኛው ግን ምናልባት አንድ ምጥል ክስተት ነው ብለን ከወሰድነው በአብዛኛው በአንጻራዊ ተራልቶ ያለው ምናልባት ተራልቶ ይሄና ምስል ሊቆይ ይችላል ቢበዛ ብዬ አስባለሁ። ምክንያቱም ዝም ብሎ አያረጋግጥም ፖለቲካዊ መፍትሄ መሰረታዊ ነገሮች ጋር ሲስተካከሉበት ሁኔታ ወይም ሊያስተካክል የሚችል ለውጦች ባደረጉበት ሁኔታ ዝም ብሎ አይረጋጋም። ያ እንዳለ ሆኖ ግን የተወሰነ ጊዜያዊ ፋታ ኖር ይቻል ምን ኤክስፔክቴሽን ነበረኝ። ይሄኛው ትንሽ የሚረብሽም ነው። ኢቭን ጉዳዩን ባህሪ፣ የተከሰትበትን ቦታ ብድር ሁኔታዎቹ እንደዚሁ ትንሽ ማየት ኖር ግናል ማለት ነው ይሄ ወር ምናምን እንደዚህ እየተባለ ነው ሁለት ሶስት አመት የቆየው አጠቃላይ ግን ወደ አስጊና አስፈሪ ነገር እየሄደች ና ደች ነገር ሰን የሚታይ መልካም ዳንኤል አስጊነቱን ተስማምተው የአሁኑ ግን የተናጠል ድንገት ይሁን ሌላ እርግጠኛ አይደለሁም ነው ያለው። ፖለቲካዊ መፍትሄ ፈጥኖ የሚለውጠው ይኑር አይኑርም በጥያቄ ውስጥ እንመለከታለን። አርጋው አንተስ በዋዜማ የራዲዮ ፕሮግራማችሁ በኢትዮጵያ አነጋጋሪ ጉዳዮች ላይ በየዕለቱ እንደምትዘገቡ እረዳለሁ። በኢትዮጵያ የሚታየውን የፖለቲካ ቀውስ፣ ሰሞንኛ ሁኔታዎች እንደምንገመገምካቸው እንዴት ተከታተልከው? ያንተስ እይታ እንዴት ነው? እኔ ከዳንኤል ጋር ምስማማው ሀገሪቱ ያለችበት ቀውስ ከፍተኛ ደረጃ ላይ የደረሰ መሆኑን መጀመሪያ አስምሬ መነሳት እፈልጋለሁ። ከዛ ባሻገር በኢትዮጵያ ፖለቲካ ውስጥ በየጊዜው የሚመጡ የሚሄዱ የፖለቲካ ቀውሶች ከዚህ በፊትም ታይተዋል። የአሁኑን ለየት የሚያደርገው ግን የሀገሪቱን ሕልውና ከመቼውም ጊዜ በላይ የሚፈታተን ገጽታ ያለው መሆኑ ነው። አንደኛው። ሁለተኛው እነዚህ የፖለቲካ ቀውሶች በመሀል ሀገር ወይም ደግሞ በዋናው የመንግስት መቀመጫ አካባቢ ወይም በተወሰኑ የፖለቲካ ኃይሎች መካከል ብቻ የሚደረጉ ሳይሆን እዚህም እዚያም የሚከሰቱ መሆናቸው፣ የሰው ህይወት እንዲጠፋም ምክንያት መሆናቸው፣ ደም አፋሳሽነታቸው የተለየ ገጽታም ይሰጠዋል። ስለዚህም ኢህአዴግ ባለፉት ሀያ ሰባት አመታት ሀገሪቱን ሲመራ የሰራው መሰረታዊ የሚባለው ስህተት እኔ ስህተት ብዬ ነው የማምነው ወይም በሌሎች ሰዎች አገላለጽ ጊዜ የሚጠብቅ የተቀበረ ፈንጂ የሚመስል ወይም እንደዛ የሆነ ነገር አሁን ጊዜው ደርሶ ሀገሪቱን ወዳም ወደ ወዳልተጠበቀ ትርምስ ውስጥ እየከተታት ነው። ስርዓቱም በባህሪው በጣም አፋኝ ከመሆኑ የተነሳ በዚህ ሳቢያ አሁን የደረሰበት ይሄ ፈረንጆቹ የመጨረሻው ነጥብ የሚሉት ቦይሊንግ ፖይንት የሚባለው እሱንም እያለፈ ነው እና በዚህ ምክንያት የተከሰተ ቀውስ መሆኑ ሀገሪቱን በጣም ለአደጋ አጋልጧታል። ይሄ በጣም ይታየኛል። ኢትዮጵያ ዳይቨርሲቲ ያለባትና ሀገሪቱን አንድ አድርጎ ሰፍቶ ለመያዝ ፈተና ያለባት ሀገር ናት። ኢህአዲግ ደግሞ የዚህን ተቃራኒ የሆነ ሀገሪቱን ወደ መነጣጠል የሚወስደውን የፖለቲካ መስመር መምረጡ ዛሬ ላለንበት ቀውስ ዋነኛው ምክንያት ነው ብዬ ነው የማስበው። መልካም ጥያቄ የሚመስለኝን ነገር የመለስከው ይመስለኛል። ጊዜ ጠብቆ የሚፈነዳ ፈንጂ የሚመስል ብለው የሚፈርጁት ብዙዎች፣ እኔ በስህተትነት የማየው ብልሃል የትኛውን ይሆን? በኢትዮጵያ በዘር ላይ የተመሰረተ የፖለቲካ አስተዳደርን መምረጥ ለሀገሪቱ ትልቅ አደጋ ጋርጧል ብዬ አስባለሁ። በኢትዮጵያ የብሔረሰቦች የመብት ጥያቄዎች እንደነበሩ አሁንም እንዳሉ ይታወቃል። ይህንን የብሔር ወይም የባህል ወይም የቋንቋ ወይም ሌሎች መሰረታዊ ጥያቄዎችን በሌሎች የተለያዩ መንገዶች መመለስ ሲገባ ኢህአዴግ ገና ከጥንስሱ የመረጠው ሀገሪቱን በተለያዩ አጥሮች ከፋፍሎ አንዱ የሀገሪቱ ጫፍ ከሌላ የሀገሪቱ ጫፍ ጋር መነጋገር የማይችል በአድነት እንዲሰማው አድርጎ በሀገሪቱ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ አይነት ዜጎች እንዲፈጠሩ አድርጎ በዚህም ኮትኮቶ ያሳደጋቸው ወጣቶች ዛሬ ያው አድገው እንግዲህ መልሰው እርስ በርስ የሚናከር፣ ዛሬ ኮሌጆቻችን ሰዎች እውቀት የሚገበዩባቸው ሳይሆን የሚጋደሉባቸው፣ ዜጎች በማንነታቸው የተለያዩ አካባቢዎች ተዘዋውረው ስራ የማይሰሩበት እንዲህ አይነት ሀገር መፍጠር ላይ ደርሰናል። ይሄ የሆነበት ምክንያት ኢትዮጵያ በታሪኳ እንደ ጥፋት ወይም እንደ መብት ጥሰት የሚወስዱት ከዚህ በፊት የነበሩ ነገስታት፣ የሚሆን መንግስታት ጠንካራ ማዕከላዊ መንግስት ኖሮ ዳር ሀገሩን ሰፍቶ እንዲይዝ የሚመረጥበት ምክንያት ሀገሪቱ የዚህ አይነት የዳይቨርሲቲ ቀይጥነት ነው የምትለው የብዙ ብሔረሰቦች ህብር መሆኗን ማለት ነው። አዎ ህብር መሆኗን። ይህንን ህብርነት እንደ ጠበቁ ግን ደግሞ ከቁጥጥር እንዳይወጣ ለማድረግ በነበራቸው ፍላጎት ማዕከላዊ መንግስቱ አሃዳዊ የሆነ በጣም ቁንቻው የፈረጠመ ዳር ሀገሩን በጣም ሰፍቶ የሚይዝ አይነት ሀይልም የተቀላቀለበት እርምጃ ይወስዱ እንደነበረ ይታወቃል። በታሪካችን በተለያየ ጊዜ የምናውቀው ነው። ይህ ምርጫ ከእነሱ የስልጣን ፍላጎት ጋር የተገናኘ አልነበረም። የሀገሪቱን ከፍተኛ አደጋ በመገንዘብ ሀገሪቱን እንደዚያ አድርጎ መምራት የተሻለ መንገድ ነው ብለውም ስላሰቡ ሊሆን ይችላል። በዚያን ዘመን ኢህአዲግ ግን በተቃራኒው መንገድ ነው ሄደው የሀገሪቱን ትልቁን ፈተና ለኋላ ያምጥቶ ጫነባት ትልቁ ፈተናዋ እነዚህን የተለያዩ ብሔር ብሔረሰቦች በአንድ ላይ ሰፍቶ መያዝ ከባዱ ፈተና ነበረ። ይህንም ፈተና እቤት አስገባው፣ ኮትኩቶ አሳደገው። ዛሬ ይኸው አገሪቱ ላለችበት ሁኔታ ላይ ለቀውሱ የዳረገን ምክንያት ነው ብዬ አስባለሁ። መልካም። በተነሱ ነጥቦች ላይ ለየት ያለ ሀሳብ ካለ ዳንኤል፣ ላንተ ምድል ሰጣለሁ። ተከታይ ጥያቄ ግን ላንሳ። ቀደም ብለህ ባነሳቸው ጭብጦች ውስጥ ኢህአዴግ ከወሰደው እርምጃ ጋር ላለፈው አንድ ወር ጊዜ አንጻራዊ መረጋጋት ታይቶ ነበር። እነኚህ የተናጠል ክስተቶች ይሁኑ አይሁኑ እንጃ እንጂ አሳስቦኛል የሚለውን በትዩ አስቀምጠሃል። የእስረኞች መለቀቅ የብዙዎችን ይሁንታ የተሰጠው መሆኑ ይታወቃል። ይሁንና ታስረውም የት እንዳሉ የማይታወቁም በብዛት ባሉበት አገር ውስጥ የተወሰደ ቀዳሚ እርምጃ ተደርጎ በሚታይበት በእርግጥ አስቸኳይ መፍትሔ የሚሹ ጥያቄዎች እየተመለሱ ነው ወይ? ኢህአዴግ ቅድም ፖለቲካዊ መልስ ይፈልጋሉ ያልካቸውን ጥያቄዎች የመስጠቱን መንገድ ጀምረዋል ወይ? በእሰጥ አገባ የቀረበው ውይይት አልተጠናቀቀም። አድማጮች፣ በነገ ዕለት ይቀጥላል። አሁን የፕሮግራም ማስታወቂያ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ማንኛውም መረጃና አገልግሎት ማግኘት ይችላሉ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው። አንደኛ፣ በቅድሚያ የአንድሮይድ ስልኮ ለመልካም ዜና አት ሳይፎን ትሪ ዶት ካም ኢሜይል ይላኩ። ሁለተኛ ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ሦስተኛ የደረስዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያደርጉና ወደ አንድሮይድ ስልኮ ይጫኑት፣ ማለትም ኢንስቶል ያደርጉት። ከዚያም ቢሹ ወደ ቪኦኤ አምሐሪክ፣ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሰሜን ኮሪያ የደቀነችውን የኑክሌር ስጋት ለማብቃት ከፍተኛ ዲፕሎማሲያዊ ዘመቻ በመክፈት ጫና ማሳደር አስፈላጊ ነው ይላሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን። ቲለርሰን ይህን አስተያየት የሰጡት በኮሪያው ሰላጤ የጸጥታና መረጋጋት ውጭ ጉዳይ ሚኒስትሮች ስብሰባ ላይ ነው። አገሮቻችን አሉ ቲለርሰን አገሮቻችን ከዚህ ቀደም ላገዛዙ በኅብረት የላክነውን መልእክት ደግመዋል። የኑክሌር ጦር መሣሪያ ባለቤት የሆነች ሰሜን ኮሪያን አንቀበልም። በዚህ ላይ ሁላችንም የምንጋራው ፖሊሲ አለ፣ ግባችንም አንድ ነው። ያ ፖሊሲና ግብም ሰላጤው ሙሉ በሙሉ ሊረጋገጥና ሊቀለበስ በማይችል ደረጃ ከኑክሌር ነጻ መሆን አለበት የሚል ነው ይልና የቪረስ አንቀጽ ሐተታውን ይቀጥላል። ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አክለውም ዩናይትድ ስቴትስ ከሌሎች የአካባቢው ሀገሮች ጋር በተለይም ከቻይናና ከሩሲያ ጋር በተደጋጋሚ ልዩነቶች እንዲፈጠሩ ለማድረግ ጥረት ብታደርግም አልያዘላትም። አሁንም ግንኙነቶቻችን ጠንክረው ይገኛሉ ብለዋል። የተባበሩት መንግሥታት ድርጅት አባል ሀገሮች በተለይም ቻይናና ሩሲያ በሰሜን ኮሪያ ላይ የተጣለውን ማዕቀብ ሙሉ በሙሉ አክብረው መገኘታቸው እጅግ ጠቃሚ ይሆናል ይህን በተመለከተም ዩናይትድ ስቴትስና ሸሪኮቿ ማዕቀቡን በመጣስ በሕገ ወጥ መንገድ በድብቅ ቁሳቁሶችን ወደ ሰሜን ኮሪያ የሚያስገቡ ሀገሮችን እንቅስቃሴ ለመግታት በሚቻልበት መንገድ ላይ ተወያይተዋል። እርምጃዎቹ በባሕር ላይ ከመርከብ መርከብ የሚተላለፉ ሕገ ወጥ ድርጊቶችንም በዓለም አቀፍ ደረጃ መከላከልን ያካትታሉ። ሰሜን ኮሪያ በየጊዜው ሚሳይል በመተኮስ የምትፈጥረው ስጋት እስካለ ድረስም ዩናይትድ ስቴትስ ማዕቀቡን ማጥበቋን ትቀጥላለች። የዚህ ከፍተኛ ዘመቻ ዓላማ ምንጊዜም ቢሆን ሰሜን ኮሪያ ወደ አስተማማኝ ድርድሮችና አካባቢውን ከኑክሌር ስጋት ነፃ ለማድረግ ነው። ሆኖም ገንቢ ድርድሮችን ለማድረግ አሉ። ውጭ ጉዳይ ሚኒስትር ቲለርሰን ገንቢ ድርድሮችን ለማካሄድ ከዚያኛው ወገን አስተማማኝ ተደራዳሪ ያስፈልጋል። እስካሁን ባለው ጊዜ ግን ሰሜን ኮሪያውያን ታማኝነታቸውን አላሳዩም። የፒዮንግያንግ ባለሥልጣናት የእኛ መንገዶች ሁሉ ክፍት መሆናቸውን ይገነዘባሉ። የት እንደሚያገኙንም አተውት አይደለም። ነገር ግን አሁንም ሌላውን የማስፈራራት ባሕርይ አላቸው ሲሉም ማከላቸውን ገልጾ የቪዮኤ ርዕስ አንቀጽ ሐተታውን ሲያጠቃልል ዓለም አቀፉ ኅብረተሰብ ሰሜን ኮሪያ ከኑክሌር ነጻ የሆነ ተጨባጭ እርምጃ እስክትወስድ ድረስ የተባበረ ጫናውን መቀጠል አለበት ብሏል። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ከአቀናባሪዋ ብርሃን ኃይሉ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ the voice of america yeah. the o. A.